በኢትዮጵያ ለወራት የዘለቀውን ጸረ መንግስት ተቃውሞ አመፅ ለመገደብ ከሰሞኑ የወጣው የአስቸኳይ ጊዜ አዋጅ ለሰብአዊ መብት ጥሰት ሊውል ይችላል በሚል የተለያዩ ወገኖች እየተቹት ነው። የሰማያዊ ፓርቲም አባላቶች የአስቸኳይ ጊዜ አዋጁ ከወጣ ወዲህ ለእስር እየተዳረጉ ነው ሲል ገልጿል። የፓርቲው ብሔራዊ ምክር ቤት ሰብሳቢ አቶ የድነቃቸው ከበደ እንደሚሉት ከስድስት በላይ የሚሆኑ አባላት ሰሞኑን ታስረዋል። የታሰሩበትን ምክንያት በግልጽ ባናውቅም፣ ግን ይሄ ከአስቸኳይ አዋጅ ከወጣበት ጊዜ ጀምሮ እስካሁን በግልጽ ከቤተሰቦቻቸው እንዲሁም አባሎቻችን ያገኘነው መረጃ እንደሚያመለክተው ወደ ስድስት የሚሆኑ አባሎቻችን ታስረውብናል። የታሰሩበት ቦታ የተወሰኑት አሉ። ለምሳሌ መምህር አበበ አካሉ የብሔራዊ ምክር ቤት አባል የሆኑ ወደ ቤላ የካ ክፍለ ከተማ ፖሊስ ጣቢያ ታስረዋል። እንዲሁም ደግሞ መምህር አበበ አየለ አቶ ሞገስ አበጀ የሚባሉ ከዋግምራ ከሚባል አካባቢ ለጠቅላላ ጉባኤ የመጡ ነበር። ከመጡበት ወደ አካባቢያቸው ሲመለሱ ተይዘውብናል። እነሱ በትክክል የት እንዳሉ አናውቅም። የአስቤት ተስፋዬ፣ ወይዘሪት ብሌ መስን እንዲሁም አወቀ ከዘራ ተይዘውብናል። እነዚህ ሰዎች ከአስቸኳይ አዋጁ ከወጣበት ጊዜ ጀምሮ አባላቱ በምን ምክንያት እንደታሰሩ ፓርቲው አያውቅም ያሉት ሰብሳቢው፣ በአርባ ስምንት ሰዓት ፍርድ ቤት የመቅረብ መብታቸውም አልተከበረም ብለዋል። ለምሳሌ ትናንትና ነው የአስበር ተስፋ የተያዘው። እስከ ዛሬ ፍርድ ቤትም የሚቀርቦ የትም እንዳለ ለማወቅ አልቻልንም። ጥሮ እያለበት ሁኔታ ግን ለማንቆረት እያደረግነን ያለነው አቶ ሞገስም እንዲሁም አበበ ሀይለ የሚባሉትም ማወቅ አልቻልንም። ፍርድ ቤትም መቅረብ አልቻልም። ብኔንም ትናንትና ነው የተያዘችው። አወቀ ተዘራም ስድስተኛ ዲፓርታንችት የሚገኘው ፖሊስ ጣቢያ ነው ያለው። ፍርድ ቤትም አልቀረበም። አልሞስ በአርባ ስምንት ሰዓት የመቅረብ መብታቸው እሱን ጭምር ነው የተነፈገው። ምናልባት ነገር የሚያቀርቧቸው ከሆነ ና የተለየ ነገር ካለ ተጨማሪም የተያዙብንም አባሎቻችንም ካሉ እሱን ጭምር አጠናቅም ፓርቲው የራሱ የሆነ በዚህ ላይ ማብራሪያ እንደሚሰጥ ነው። ታሰሩ የተባሉት የፓርቲው አባላት ቁጥራቸው ሊጨምር እንደሚችል የገለጹት አቶ ይድነቃቸው የተቃዋሚ ፓርቲ ፖለቲከኞችንና የሰብአዊ መብት ተሟጋቾችን እጅና አገር ጠፍሮ ይዛል ያሉትን የአስቸኳይ ጊዜ ዋጁንና የአባላቱን እስር በተመለከተ ፓርቲው በቅርቡ ይፋዊ መግለጫ ያውጣል ብለዋል። ያው እንግዲህ ሰሞኑ ደግሞ እንደምናውቀው መንግሥትም ይህን አስቸኳይ አዋጅ አውጀዋል። አብዛኛውን ነገር በፓርቲና በተለይ በሰብአዊ መብት ማበች የፖለቲካ እንቅስቃሴ የሚያደርጉ ተቋማትን እጅግር ጠፍኖ የሚያስቀምጥ አዋጅ ነው። ከዚህ አዋጅ ጋር ማስታከም የፓርቲዎችን የሚደርሱን ተጽዕኖም፣ እነዚህ ሁሉ ነገር በአማከለ መልኩ ነገሮችን አይተን ኦፊሻሊ የምንገልጸው ነገር ይኖራል። ሰማያዊ ፓርቲ በህግ ተመዝግቦ መንቀሳቀስ ከጀመረ ከታህሳስ 2004 ዓ ም ወዲህ ወጣት ዮናታን ተስፋዬን ጨምሮ በርካታ የፓርቲው ከፍተኛ አመራሮችና አባላት በስር ላይ እንደሚገኙ ከፓርቲው ጽህፈት ቤት የተገኘ መረጃ ያመለክታል።